የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 11 2016 ዓ ም ዝግጅታችን ጀመረ። የኢትዮጵያና የሶማሊያ ለመግባባት የጎላበት የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። ዛሬ ጠዋት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ስዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣና በራሴ መኪና እንዳልሄድ አድርገዋል የሚለው ይሄም የተሳሳተ ነው። ምክንያቱም የአፍሪካ ህብረት ኮሚሽን ጸጥታ የማስከበር ጉዳይ የተቋሙ እንጂ የኢትዮጵያ አይደለም። ስለዚህ ይሄ የቀረበው አስተያየት በጣም የተሳሳተ ነው፣ ተገቢ አይደለም። በተከታታይ የሰማችኋቸው የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድን እና የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መሰለ አለምን ነው። በዝርዝሩን በአብይ ርዕሳችን እንመለስበታለን። ሌሎች ዘገባዎችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናምሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሡ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዶ ወልዴ እዚሁ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዶ በድጋሚ እንደምናመሻችሁ ክብራትና ክብራን ባለስልጣናት የአስቸኳይ ጊዜ አዋጁን ሰላማዊ ተቃውሞውን ለማፈን መጠቀማቸውን ያቁሙ ሲል አምኒስቲ ጠየቀ። ኤርትራውያን በሄግ ኔዘርላንድስ ተጋጩ። እንዲሁም ግብፅ ከስዊዝ ካናል የምታገኘው ገቢ እንደቀነሰ አስታወቀች። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ባለሥልጣናት ሰላማዊ ተቃውሞን ለማፈን እንዲሁም መንግሥትን የሚነቅፉ ታዋቂ የፖለቲካ ሰዎችንና ጋዜጠኞችን በዘፈቀደ ለማሰር የአስቸኳይ ጊዜ አዋጁን እንደ ምክንያት መጠቀም ላይ ናቸው ሲል የሰብአዊ መብት ቡድኑ አምነስቲ ኢንተርናሽናል ዛሬ አስታውቋል። በአማራ ክልል በመንግሥት ኃይሎችና በክልሉ ታጣቂዎች መካከል ግጭት መከሰቱን ተከትሎ ባለፈው ነሐሴ የታወጀው የአስቸኳይ ጊዜ አዋጅ ለባለሥልጣናት ያልተገደበ ሥልጣን በመስጠቱ ባለፉት ስድስት ወራት ውስጥ በመላ አገሪቱ ሰዎች ካለ ፍርድ ቤት ትዕዛዝ ታስረዋል። ሰዓት እላፊ ተጥሎ የሰዎች የመንቀሳቀስ እንዲሁም የመሰብሰብ መብት ተገፏል ሲል የሰብአዊ መብት ቡድኑ ገልጿል። የአስቸኳይ ጊዜ አዋጁ ከሁለት ሳምንታት በፊት መራዘሙ ይታወሳል። የኢትዮጵያ ባለሥልጣናት መሠረታዊ መብትን ለማገድ የአስቸኳይ ጊዜ አዋጅን ሰበብ የማድረግ የተለመደ ዘዴ መጠቀምን ሊያቆሙ ይገባል፣ ያሉት የአምነስቲ ኢንተርናሽናል የምሥራቅና ደቡብ አፍሪካ ቀጠና ዲሬክተር ታይገሪ ቻጉታ ኢትዮጵያ በአማራ ክልል ሌላ ግጭት፣ በትግራይ የሰብአዊ ቀውስ፣ ከፍተኛ የጸጥታ ችግር በኦሮሚያ በመላ አገሪቱ ደግሞ በሕግ ያለመጠየቅና ያለመከሰስ ሁኔታ የሚታይባት አገር ሆናለች ብለዋል። የመገናኛ ብዙኃንና ሐሳብን የመግለጽ መብት አሁንም አስፈላጊ እንደሆነ ያወሱት ኃላፊው የአስቸኳይ ጊዜ አዋጁ መራዘም እስካሁን በነጋሪት ጋዜጣ አለመታተሙን፣ ግልጸኝነት ያለመኖር መረጃ የማግኘትን መብት እንደሚጥስ፣ በዚህ ምክንያት ኢትዮጵያውያን ምን ሲፈጽሙ እንደ ወንጀል እንደሚቆጠርባቸው እንደማያውቁ፣ በተጨማሪም አዋጁ በመላ አገሪቱ ተፈጻሚ መሆኑን በግልጽ እንደማያውቁ ቻጉታ የመብት ድርጅቱ ባወጣው መግለጫ ላይ አመልክተዋል። ፖለቲከኞችና ሶስት ጋዜጠኞች በአስቸኳይ አዋጁ ተይዘው እንደሚገኙ ከቤተሰባቸው ማረጋገጡን የጠቀሰው አምንስቲ ከእነዚህም ውስጥ የፓርላማ አባሉ ክርስቲያን ታደለ፣ የአዲስ አበባ ምክር ቤት አባሉ ካሳ ተሻገር፣ የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ የሰላም ሚኒስቴሩ ታዬ ደንዳ እንደሚገኙበት ዘርዝሯል። የአስቸኳይ ጊዜ አዋጁ ከተራዘመ ወዲህ ደግሞ የፓርላማ አባሉ ደሳለኝ ጫኔ መያዛቸውን ጨምሮ አስታውሷል። በአስቸኳይ ጊዜ አዋጁ መሠረት በሺህ የሚቆጠሩ ሰዎች ተይዘው በርካቶቹ ትምህርት ተሰጥቷቸው እንደተለቀቁ እንዲሁም በመቶ የሚቆጠሩ አሁንም በቁጥጥር ስር እንደሚገኙ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ማረጋገጣቸውን አምነስቲ ጨምሮ አስታውሷል። በሄግ ኔዘርላንድስ፣ በሁለት ተቀናቃኝ ኤርትራውያን ቡድኖች መካከል ቅዳሜ ምሽት በተፈጠረ ግጭት በርካታ የፖሊስ መኪኖችና አንድ አውቶቡስ በእሳት ጋይቷል ሲል የከተማዋ ፖሊስ አስታውቋል። የኤርትራ መንግስት ታማኝ ደጋፊዎች ስብሰባ በሚያደርጉበት ወቅት የመንግስትን መንግስትን የሚቃወሙ ቡድኖች በስፍራው በመድረስ ጥቃት ፈጽመዋል ሲሉ የሄግ ማዘጋጃ ቤት ቃል አቀባይ የሆኑት ሮቢን ሚደል መናገራቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ድንጋይ በመወርወር ላይ የነበሩትን ፖሊስ በአስለቃሽ ጋዝ ለመበተን መሞከሩም ታውቋል። የፖሊስ ቃል አቀባይ የሆኑት ክርስቲያን ቫን ብላንከን በበኩላቸው በግጭቱ የተጎዳ ሰው ስለመኖሩ ወይም በግጭቱ ከተሳተፉት ውስጥ በቁጥጥር ስር የዋሉ ስለመኖራቸው በወቅቱ መናገር እንዳልቻሉ ገልጸዋል። በሄግ የተፈጠረው ግጭት በአውሮፓ ከተስተዋሉት ተደጋጋሚ ግጭቶች አዲሱ መሆኑ ነው። ባለፈው መስከረም በኤርትራ መንግሥት ደጋፊዎችና ተቃዋሚዎች መካከል ስቱትጋርት ጀርመን ውስጥ በተከሰተ ግጭት 26 የፖሊስ አባላት እንደተጎዱ በወቅቱ ተዘግቦ ነበር በምዕራቢ በምዕራባዊ ጀርመን በምትገኘው ጊሰን ከተማ በተፈጠረ ግጭት ደግሞ 23 ፖሊሶች ተጎድተው ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በየመን የሚገኙ የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መፈጸም ከጀመሩ ወዲህ ግብፅ ከስዌዝ ከናል መተላለፊያ የምታገኘው ገቢ ከ40 እስከ 50 በመቶ እንደቀነሰ የአገሪቱ ፕሬዚደንት አብደልፈታህ ኤልሲሲ ዛሬ ሰኞ አስታውቀዋል። በከፍተኛ የገንዘብ ቀውስ ውስጥ ላለችው ግብፅ የስዌዝ ከናል መተላለፊያ የምታገኘው የውጭ ምንዛሪ ዋና የውጭ ገቢ ምንጫ ነው። ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በሚል የሁቲ አማጽያን ካለፈው ህዳር ወር ጀምሮ በቀይ ባህርና በኤደን ባሕረ ሰላጤ በኩል በሚያልፉና ከእስራኤል ጋር ግንኙነት አላቸው የሚሏቸው መርከቦች ማጥቃት ጀምረዋል። ጥቃቱ የመርከብ ባለቤቶችን በቀይ ባህር በኩል ስምሪት እንዲያቆሙና አንዳንዶቹን ደግሞ በደቡባዊ አፍሪካ በኩል በሺህ ኪሎ ሜትሮች ተጨማሪ ጉዞ እንዲያደርጉ አስገድዷል። ግብፅ ከሱዝ ካናል በአመት 10 ቢሊዮን ዶላር ታገኝ እንደነበር ኤልሲሲ ማስታወቃቸውን የኤኤፍፒ ዘገባ አመልክቷል። ቀይ ባህርን ከሜዲትሬንያን ባህር በሚያገናኘው ስወዝ ከናል በኩል የሚተላለፉ የመርከቦች ትራፊክ በ42 በመቶ መቀነሱን የተባበሩት መንግስታት ድርጅት ባለፈው ወር አስታውቆ ነበር። ሸቀጥ የሚያስተላልፉ መርከቦች ቁጥር ደግሞ 67 በመቶ ቅናሽ ማሳየቱ ታውቋል። ይህ በእንዲህ እንዳለ እስራኤል ለፍልስጤማውያን አገር ምስረታ የታሰበውን መሬት ለ57 ዓመት የመያዟን ህጋዊነት በተመለከተ በተመድ ዓለም አቀፍ የፍትህ ችሎት በመታየት ላይ ነው። በሙግቱ መጀመሪያ ላይ የፍልስጤማውያኑ የውጭ ጉዳይ ሚኒስትር ሪያድ አልመሌኪ እስራኤልን የዘር መድሎ በመፈጸም ከሰዋል። የውጭ ጉዳይ ሚኒስትሩ በተጨማሪም እስራኤል ለፍልስጤማውያን አገር ምስረታ የታሰበውን መሬት መያዟ ህገወጥ መሆኑንና በአስቸኳይ እንዲቆም ችሎቱ እንዲወስን ጠይቀዋል። ከሀያ ዓመታት በፊት እንደተወሰነው ፍልስጤማውያን የራስን እድል በራስ የመወሰን መብት ተጎናጽፈዋል ሁሉም የተጎናጸፈው መብት ነው። ለድርድር የሚቀርብ ጉዳይ አይደለም። እስራኤልን ጨምሮ ማንኛውም መሬታችንን የያዘ ኃይል በያዛቸው ህዝቦች መብት ላይ ያልተገደበ ስልጣን ሊኖረው አይገባም ብለዋል የፍልስጤማውያኑ የውጭ ጉዳይ ሚኒስትር ሪያድ አልመላኪ። ችሎቱ የተሰየመው እስራኤል ዌስት ባንክ፣ ጋዛንና ምስራቅ ኢየሩሳሌምን ካለማቋረጥ የያዘችበትን ሁኔታ ለመመልከት ቢሆንም በመካሄድ ላይ ያለው የሐማስና እስራኤል ግጭት ወዲያውኑ የችሎቱ ትኩረት ሆኗል ተብሏል። ከችሎቱ ውጪ ፍልስጤማውያንን የሚደግፉ ሰልፈኞች ባንዲራና የተለያዩ ምልክቶችን በመያዝ መፈክር ሲያሰሙ ውለዋል። ከአምሳ በላይ አገራት ክርክራቸውን እስከ መጪው ሰኞ ድረስ እንደሚያቀርቡ ታውቋል። እስራኤል የፍልስጤማውያንን መሬት የመያዟ ጉዳይ ህጋዊ አስገዳጅነት የሌለው ምክርና አስተያየት በዓለም አቀፍ የፍትህ ችሎቱ እንዲሰጥበት የተመድ ጠቅላላ ጉባኤ በእንዳ አውሮፓውያን አቆጣጠር 2022 ጠይቆ ነበር። ዳኞቹ አስተያየታቸውን ከመስጠታቸው በፊት ለበርካታ ወራት እንደሚመክሩበት ታውቋል። በመጨረሻም ወደ መዝናኛ ዜና ስናልፍ በሬጌ ስልት አቀንቃኙ ባብ ማርሊ ሕይወትና ስራ ላይ ያተኮረውና ባለፈው ማክሰኞ የተለቀቀው ባብ ማርሊ ዋን ላቭ ፊልም በአሜሪካ በሳምንቱ መጨረሻ 27.7 ሚሊዮን ዶላር የሲኒማ ገቢ በማግኘት አንደኝነቱን ይዟል። ፊልሙ የአንደኝነትን ስፍራ ይዛል ተብሎ እንዳልተጠበቀም ታውቋል። በገጸ ባህሪ ጀግንነት ላይ ከተመሠረቱት ፊልሞች ተርታ የሚመደበው ማዳም ዌብ ቀዳሚውን ስፍራ ይይዛል ተብሎ ቢጠበቅም እስካሁን በተመሳሳይ ጭብጦች ላይ ተመስርተው ከተሠሩ ፊልሞች ዝቅተኛውን አገኝተዋል ተብሏል ሁለቱም ፊልሞች ባለፈው ማክሰኞ የተለቀቁት በማግስቱ በነበረው የፍቅር ቀን ሲኒማ ተመልካቾችን ለመሳብ ታልሞ የነበረ ሲሆን ዋን ላቭ በቲያትር ቤቶች ተመራጭ ሆኗል የፊልሙ አዘጋጅ ፓራማውንት ፒክቸርስ ዛሬ የሚከበረውን የፕሬዚደንቶችን ቀን ጨምሮ 51 ሚሊዮን ዶላር እንደሚያገኝ ግምቱን አስቀምጧል። ከአሜሪካ ውጭ ካሉ 47 ሀገራት ደግሞ 29 ሚሊዮን ዶላር እንደሚያስገኝ ይጠበቃል። በ7 ሚሊዮን ዶላር ወጪ የተሰራው ዋን ላፍ ባማርሊ በእንደ አውሮፓውያን አቆጣጠር 1977 ኤክሶደስ ብሎ የሰየመውን አልበም ካዘጋጀበት በአገሩ ጀማይካ ታላቅ የሙዚቃ ትዕይንት እስካቀረበበት ያለውን ሂደት የሚያሳይ ሲሆን የቤተሰብ አባላቱም በፊልም ዝግጅቱ መሳተፋቸው ታውቋል። ሰዎች ፊልሙን በመቀበላቸውና የዋን ላቭ መልእክት ትኩረት እንዲያደርግ በመርዳታቸው እናመሰግና ንም ብሏል በፊልሙ ዝግጅት የተሳተፈውና የባብ ማርሊ ልጅ የሆነው ዚጊ ማርሊ። ክብራትና ክብራን ለምሽቱ የያዝነው ዜና በዚህ ተጠቃሏል። ለቀሪው ዝግጅቶች ወደ ስመኝሽ እንግዲሁን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 11 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባዩ ገበያውም አብረውን ያመ ሉ በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ወደ ዕለቱ አብይር ዘገባ እንለፍ። የአፍሪካ ህብረት ሰላሳ ሰባተኛው የመሪዎች መደበኛ ጉባኤ ትላንት እሁድ ሌሊት ላይ በተደረገ የመዝጊያ ስነ ስርዓት ተጠናቋል። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ጉባኤው በተጀመረበት ቅዳሜ ዕለት የኢትዮጵያ የጸጥታ ኃይሎች ከሆቴል እንዳልወጣና ጉባኤው ወደሚካሄድበት የአፍሪካ ህብረት ዋና መስሪያ ቤት ቅጽር እንዳልገባ ሙከራ አድርገዋል ሲሉ ከሰዋል። የኢትዮጵያ መንግስት ክሱን ያስተባበለ ሲሆን ፕሬዝዳንቱ ከተለመደው ዓለም አቀፍ አሰራር ውጪ ለመሆን መሞከራቸውን አስታውቋል። ኬኔዲ አባተ ተከታትሎታል። ትናንት እሁድ ከእኩለ ሌሊት በኋላ በተጠናቀቀው 37ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በኢትዮጵያና በሶማሊያ መካከል የተፈጠረው አለመግባባት በጉልህ የተስተዋለ ጉዳይ ነበር። ውጥረቱ ከተፈጠረ በኋላ በአፍሪካ ህብረት ጉባኤ ላይ ለመታደም በሚል ለመጀመሪያ ጊዜ ወደ ኢትዮጵያ የመጡት የሶማሊያው ፕሬዚደንት ሐሰን ሼክ ሞሐሙድ ውጥረቱን የሚያንጸባርቅ መግለጫ ሰጥተዋል። ፕሬዚደንቱ ቅዳሜ ዕለት ከነበረው የጉባኤው መክፈቻ ሥነ ሥርዓት በኋላ በአዲስ አበባ የህብረቱ መስሪያ ቤት ለጋዜጠ ጋዜጠኞች በሰጡት መግለጫ ወደ ስብሰባው እንዳልገባ ሙከራ አድርገዋል በማለት የኢትዮጵያ የጸጥታ ኃይሎችን ከሰዋል። ዛሬ ጠዋት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ስዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣና በራሴ መኪና እንዳልሄድ አድርገዋል። ለረዥም ጊዜ እዛ እንድቆይ ከተደረግኩ በኋላ በስተመጨረሻ በሌላ ፕሬዚደንት መኪና መጥቻለሁ። ከጅቡቲው ፕሬዚደንት ጋር ወደ አፍሪካ ህብረት ዋና መስሪያ ቤት ከመጣም በኋላም መሳሪያ የታጠቁ ወታደሮች ከፊታችን ሆነው እንዳንገባ መንገድ ዘግተውብን ነበር። ለፕሬዚደንቱ ክስ የኢትዮጵያ መንግስት በሰጠው ምላሽ ክሱ ከእውነታው ጋር የሚጣረስ መሆኑን አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ለአገር ውስጥ መገናኛ ብዙሀን በጉዳዩ ላይ ተከታዩን አስተያየት ሰጥተዋል። የተለመደው አሰራር የሌሎች ሀገሮች መሪዎች ሲመጡ አቀባበሉ ብቻ ሳይሆን የጸጥታ ጥበቃ የሚካሄደው በቦሌ ኤርፖርት ብቻ ሳይሆን እንደ ሀገርም እንደ ከተማ የሚካሄደው በአስተናጋጅ ሀገር ነው። ይሄ ኒውዮርክም ሲካሄድ እንደዛ ነው። ጄኔቫም ሲካሄድ እንደዛ ነው። በቅርቡ ዩጋንዳ በነበረው የገለልተኛ ሀገሮች ስብሰባ ሲካሄድም እንደዛ ነው። ይሄ ዓለም አቀፍ ልምድ ነው። የፕሮቶኮል አሰራሩም እንደዛ ነው። በዛ ወቅት የሶማሌ መንግስት የኢትዮጵያ የጸጥታ ድጋፍን እንደማይቀበል ገለጸ። ከዛ በኋላ እንግዲህ መግለጫው ላይ የመጣው የአፍሪካ ህብረት ስብሰባ እንዳልገባ ተከለከልኩ የሚል ነው። ይህም የተሳሳተ ነው። ምክንያቱም የአፍሪካ ህብረት ኮሚሽን ጸጥታ የማስከበር ጉዳይ የተቋሙ እንጂ የኢትዮጵያ አይደለም። ስለዚህ ይሄ የቀረበው አስተያየት በጣም የተሳሳተ ነው፣ ተገቢ አይደለም። ከአፍሪካ ህብረት መሪዎች የዝግ ስብሰባ ሾልኮ በወጣውና የጠቅላይ ሚኒስትሩ ጽህፈት ቤት ምንጮች ንግግሩ ትክክለኛ መሆኑን ባረጋገጡት ንግግራቸው ጠቅላይ ሚኒስትር አብይ አህመድም ኢትዮጵያ ሶማሊያን ጨምሮ ለሁሉም አገራት መሪዎች የሚያስፈልገውን የጸጥታና ሌሎችም አስፈላጊ አቅርቦቶች በማሟላት ስብሰባውን በብቃት ማስተናገዷን ተናግረዋል። ድራማ ከመስራት ይልቅ ገንቢ ውይይት ማድረግ ላይ ማተኮር ዘላቂ ውጤት እንዲሁም ለቀጣናው ሰላም ደህንነትና መረጋጋት ያመጣል ሲሉ ተደምጠዋል። ፕሬዚደንት ሞሐሙድ ክሱን ባቀረቡበት ዕለት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ለመገናኛ ብዙሃን በጽሁፍ በላከው ምላሽ እንዳስተናጋጅ አስተናጋጅ አገር ኢትዮጵያ በአገሪቱ ውስጥ በሚቆዩበት ጊዜ የሁሉንም ሀገራት መሪዎች ደህንነት የማስጠበቅ ኃላፊነት እንዳለባት ጠቅሶ፣ ሆኖም የሶማሊያ ልዑካን የተመደበላቸውን የመንግስት የጸጥታ አካላት አልተቀበሉም ብሏል። ከዚህም ባለፈ የሶማሊያ ልዑካን የደህንነት አካላት ወደ አፍሪካ ህብረት ኮሚሽን የጦር መሳሪያዎችን ይዘው ለመግባት ሲሞክሩ ለህብረቱ ኮሚሽን የጸጥታ አካላት ተከልክለዋል ሲል አስታውቋል። ፕሬዚደንት ሞሐሙድ በቅዳሜው መግለጫቸው በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ኢትዮጵያ የሶማሊያን ግዛት ለመውሰድ ያደረገችው እንደሆነ በመጥቀስ በድጋሚ ከሰዋል። ኢትዮጵያ አምስት የባህር ዳርቻ ያላቸው ጎረቤቶች አሏት። ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያና ኬንያ። ስለዚህ የባህር በር ለማግኘት ብዙ አማራጮች አሏቸው። ኢትዮጵያ ግን የባህር በር ማግኘት አይደለም የፈለገችው ወደ ራሳቸው ግዛት ማካለል ነው። በምን መስፈርት ነው በሀያ አንደኛው መቶ ክፍለ ዘመን አንድ ሀገር ከአካባቢ አስተዳደር ጋር የወታደራዊ ሰፈር እና የኮሪደር ወይም አገናኝ መስመር ስምምነት የሚፈራረመው? ኢትዮጵያ የምትለውና ፍላጎቷ የተለያየ ነው። ደጋግሜ እንደምለው ኢትዮጵያ የምትፈልገው የሶማሊያን አካል ወደ ራሷ ማጠቃለል መሆኑን አጽንኦት መስጠት እፈልጋለሁ። የኢትዮጵያ ፍላጎት የባህር በር ማግኘት ብቻ እንደሆነ በተደጋጋሚ የገለጹት ጠቅላይ ሚኒስትር አብይ በውጥረቱ ዙሪያ ከሶማሊያ ጋር መነጋገር እንደሚፈልጉ በአሁኑ ጉባኤ ላይም አበክረው መግለጻቸውን ሾልኮ የወጣው ንግግራቸው ያመለክታል። መሪዎች ሆነን ሳለ እንደ አክቲቪስት መሆን አይገባም ሲሉም የተናገሩት ጠቅላይ ሚኒስትሩ የጋራ መፍትሄ ለማምጣት መሪዎች ፊት ለፊት ቁጭ ብለን መነጋገር አለብን ብለዋል። አክለውም ኢትዮጵያ ከሶማሊያና ከጎረቤቶቿ የምትጠብቀው ቦታ መርጦ ቁጭ ብሎ በዚህ ጉዳይ ሳይንሳይ ላይ መነጋገርና ሁለቱንም ሀገራት አሸናፊ የሚያደርግ መፍትሄ መፈለግ ነው ያሉ ሲሆን በተለያዩ የአካባቢው ሀገራት መሪዎች በኩል ከሶማሊያው ፕሬዝደንት ጋር ውጥረቱን ለማርገብ የሚያስችል ውይይት እንዲደረግ ያደረጉት ጥረት እንዳልተሳካም ተናግረዋል። በሶማሊያ ጉዳይ ላይ ዛሬ የሚወያየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመግባቢያ ሰነዱን ተከትሎ ውጥረት ውስጥ የገቡትን የኢትዮጵያና የሶማሊያ ጉዳይም እንደሚያነሳ በድረገጹ ባሰፈረው ጽሁፍ አስታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት የዘንድሮ መሪ ቃል በትምህርት ላይ የሚያተኩር ቢሆንም የግጭት መናኸሪያ ከሆነው የአፍሪካ ቀንድ መፈንቅለ መንግስትን መገለጫው እያደረገ እስካለው ምዕራብ አፍሪካ ብሎም ከሽብር መፈንጫው ሳሄል እስከ ታላላቅ ሐይቆች ቀጠና ያሉ ውስብስብ ቀውሶች የአህጉሪቱ ዋነኛ ትኩረት ከሰላምና ጸጥታ ጉዳይ ላይ እንዳይነሳ አድርገዋል። አፍሪካ እንደ መሪ ቃሉ ለ21ኛው ክፍለ ዘመን የሚመጥን ትምህርት እንድታገኝ የተጣቧትን ችግሮች መቅረፍ ቀዳሚ ጉዳይ መሆኑን በጉባኤው መዝጊያ ላይ ንግግር ያደረጉት አዲሱ የህብረቱ ሊቀመንበር መሐመድ አውልድ ጋዝዋኒ ተናግረዋል። ከፍተኛ ጥራት ያለው ከ21ኛው ክፍለ ዘመን ጋር የሚሄድ የትምህርት ስርዓት እንዲኖር ካስፈለገ ሰላምን ለማረጋገጥና ችግሮችን ለመፍታት የምናደርገውን ጥረት በእጥፍ ማሳደግ አለብን። እንደ ሽብር ግጭትና መፈንቅለ መንግስት ያሉ የአህጉሪቱ ቀውሶች አሳሳቢ ሆነው መቀጠላቸው በጉባኤው ላይ መነሳቱን የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሊያ ደውዬ ለጋዜጠኞች ትናንት ምሽት በሰጡት መግለጫ ላይ ተናግረዋል። እንደ ሱዳን ያሉ መፈንቅለ መንግስት የተካሄደባቸው ስድስት ሀገራት ከህብረቱ መታገዳቸውንም ያነሱት ኮሚሽነሩ የአህጉሪቱ የ2020 እቅድ የነበረው የመሳሪያ ድምፆችን ጸጥ የማሰኘት ግብ አሁን የ2030 ግብ መሆኑንም ገልጸዋል። ተጠናቋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮችና ተመልካቾቻችን፣ ከዚሁ ጋር በተያያዘ ዜና የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባላት በሶማሊያ ጉዳይ ላይ ዛሬ ማብራሪያ አዳምጠዋል። ማብራሪያውን ከሰጡት አንዷ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ ተወካይ ካትሪዮና ሌይንግ ሲሆኑ ካነሳቸው ጉዳዮች አንዱ በሞቃዲሾና በአዲስ አበባ መካከል የሚታየው ውጥረት ነው። በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ሰነድ ሶማሊያ ውስጥ የፈጠረው ስሜት የሀገሪቱ መንግስት ምላሽ እንዲሰጥ ጫና እያሳደረ መሆኑን እንገነዘባለን ያሉት ተወካያ። ፕሬዚዳንቱ በምላሻቸው ቁጥብ እንዲሆኑ እናበረታታለን በማለት ታክለዋል። ሁለቱ ወገኖች ገንቢ የሆነ ውይይት እንዲያደርጉም ጥሪ አቅርበዋል። አልሻባብ ሁኔታውን አባላትን ለመመልመል እየተጠቀመበት መሆኑም አሳሳቢ መሆኑን ተናግረዋል። በኢትዮጵያና በሶማሊያ መካከል ያለውን ውጥረት ከማርገብ አንጻር ትላንት በተጠናቀቀው የአፍሪካ ሕብረት የመሪዎች ጉባኤ ትርጉም ያለው እመርታ አለመታየቱም አሳዛኝ ነው ብለዋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን የተከታተላችሁት የትንታኔ መጽሔቱ ይቀጥላል። የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ የአቶ ታዬ ደንደአን ያለመከሰስ መብት ያነሳው ከትናንት አድማጮች ቀደም ሲል ቀንጨብ ተደርጎ የሰማችሁት የጨፌው የአቶ ታዬ ደንዳን ያለመከሰስ መብት ማንሳቱን አስመልክቶ የተዘጋጀው ዘገባ ነው። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ከትላንት ጀምሮ ባካሄደው መደበኛ ጉባኤው የቀድሞውን የሰላም ሚኒስትር ዴኤታ የአቶ ታዬ ደንዳን ያለመከሰስ መብት አንስቷል። የአቶ ታዬ ደንዳ ያለመከሰስ መብት መነሳት እንዳሳዘናቸው ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዝርዝር አላት። የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ የአቶ ታዬ ደንደአን ያለመከሰስ መብት ያነሳው ከትናንት እሁድ የካቲት 10 ቀን 2016 ዓም ጀምሮ በአዳማ ከተማ እያካሄደ ባለው ስድስተኛ ዓመት ሶስተኛ የስራ ዘመን ስድስተኛ መደበኛ ጉባኤ ላይ ነው። አቶ ታዬ ደንደአ የተሰጣቸውን የሕዝብ አደራ ወደ ጎን በመተው በሀገር ማፍረስ እያሴሩ ስለመሆኑ በመጠርጠራቸው ያለመከሰስ መብታቸው እንደተነሳ በምክር ቤቱ ቀርበዋል። ውሳኔው በ439 ድጋፍና በ14 ድምፅ ታቅቦ በአብላጫ ድምፅ መጽደቁን የክልሉ ብዙሃን መገናኛ ዘግበዋል። ከክልሉ የሰሜን ሸዋ ዞን ኩዩ ወረዳ ተመርጠው የጨፌ ኦሮሚያ አባል የሆኑት የቀድሞ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንዳአ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉት ባለፈው ታህሳስ ሁለት ቀን 2016 ዓ.ም ምሽት ነበር። አቶ ታዬ በፖሊስ ከተያዙ ሁለት ወራት ቢያልፉም እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየው ታየው አለማየው ተናግረዋል። ምክር ቤቱ ዛሬ በአቶ ታዬ ደንዳአ ላይ ያሳለፈውን ውሳኔ አስመልክቶ የአሜሪካ ድምጽ ያነጋግራቸው ወይዘሮ ስንታየው በውሳኔው ማዘናቸውን ገልጸዋል። በጣም ተሰምቶኛል፣ አሳዝኖኛል። መከሰስ ምንም ማለት አይደለም። ከታሰረ በኋላ ሁለት ወር ከአስራ አንድ ቀን ቢሆነውም ፍርድ ቤት አልቀረበም። ነገር ግን ዛሬ ያለ መከሰስ መብቱ ሲነሳ የተገለጸበት ሁኔታ ያሳዝናል። ታየ ራሱን ለሕዝብ ሰጥቶ የሚሰራ እንጂ ራሱን የሚያስቀድም ሰው አልነበረም። የምክር ቤቱ አባላት ውሳኔውን በነጻነት ስለማስተላለፋቸው እጠራጠራለሁ። ምክንያቱም ታየ ራሱ በምክር ቤቱ ስብሰባ እየተሳተፈ የመናገር መብቱን ሲከለከል ነበር። ሀሳቡን እንዳይገልጽ ድምፅ ማጉያ ይዘጋበት ነበር። ከምክር ቤቱ የምጠብቀው ፍትሐዊ ውሳኔ ባይኖርም እንደ ሰው አዝኛለሁ። በአሁኑ ወቅት አቶ ታዬ በዛው በሜክሲኮ አካባቢ ባለው የፌዴራል ፖሊስ ጣቢያ ታስሮ እንደሚገኙ ወይዘሮ ስንታየው ገልጸው ከጠበቃ ጋር እንዳይገናኙ እንደተከለከሉም ቀደም ሲል ለአሜሪካ ድምፅ ተናግረዋል። የአስቸኳይ ጊዜ አዋጅ ከጠበቃ ጋር መገናኘትን እንደማይፈቅድ በሚመለከታቸው ኃላፊዎች እንደተገለጸላቸው አመልክተዋል። በሚቀጥሉት ቀናት ፍርድ ቤት ከቀረቡ ሂደቱን እየተከታተል ጠበቃ እንዲቆምላቸው እናደርጋለን በማለትም አክሏል። የኦሮሚያ ምክር ቤት በዚህ መደበኛ ጉባኤው ስለ ክልሉ የሰላም ሁኔታ መነጋገሩን የመንግስት ብዙሀን መገናኛዎች ዘግበዋል። በክልሉ ታጥቀው የሚንቀሳቀሱት የኦሮሞ ነጻነት ተዋጊዎች በሰላማዊ መንገድ እንዲገቡ መንግስት ተደጋጋሚ ጥሪ ማድረጉን ያስታወሱት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ የህግ የማስከበር ስራውንም አጠናክረው ይቀጥላል ብለዋል። ለዚህም ህዝቡና ጨፌው ወይም ምክር ቤቱ ትብብር እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ወደ ትግራይ ስናልፍ ደግሞ በትግራይ ክልል ባለፈው ክረምት በአዝርት ከተሸፈነ መሬት ሰላሳ ሰባት ከመቶ ምርት ብቻ እንደተገኘ የክልሉ ግብርናና ተፈጥሮ ሀብት ቢሮ ገለጸ። ከፍተኛ የምርት መቀነስ የታየው በድርቅና ተዛማች ጉዳዮች ምክንያት እንደሆነ የቢሮው ምክትል ኃላፊ አቶ አለም ብርሃን ሀረፈዮ ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት በትግራይ ክልል ጉብኝት ያደረገው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ደግሞ በድርቅ ምክንያት አርባ ዘጠኝ በመቶ የክልሉ መሬት አለመታረሱን ገልጾ መንግስትና የተራድኦ ተቋማት ችግረኛ ወገኖችን እንዲያግዙ ጥሪ አቅርቧል። የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከ4.5 ሚሊየን በላይ የክልሉ ሕዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ አስታውቋል። ሙሉጌታ ጽብሃት ተጨማሪ አለው። በትግራይ ክልል ባለፈው ክረምት በአዝርዕት ከተሸፈነው መሬት ለማግኘት የተቻለው ምርት የእቅዱን ሰላሳ ሰባት በመቶ ብቻ እንደሆነ የክልሉ ግብርናና ተፈጥሮ ሀብት ቢሮ ለአሜሪካ ድምፅ አስታወቀ። ምርቱ በጊዜው አስተዳደሩ ከሚመራው የክልሉ አካባቢ የተገኘና ከእቅድ በእጅጉ ያነሰ እንደሆነ የገለጹት የቢሮ ኃላፊው አቶ አለም ብርሃን ሀሪፈየው አርሶ አደሩ እርዳታ እንዲጠብቅ አድርጎታል ብለዋል። የትግራይ ታራሽ መሬት አንድ ነጥብ ሶስት ሚሊዮን ሄክታር ነው። ከዚህ ዘንድሮ ያረስነው በጊዜ ወሰደ ድር ስር ያለው ወደ አርባ ስምንት ፐርሰንት ብቻ ነው። ከዚህ ውጭ ያለው ሀምሳ ሁለት ፐርሰንት መሬት በተለያዩ ኃይሎች እጅ ውስጥ ያለበት ሁኔታ ነው ያለው። በጊዜ ወሰደ ድር ስር ካለው አርባ ስምንት ፐርሰንት መሬት ደግሞ አራት መቶ ሰባ ሁለት ሺ ሄክታር በድርቅ ወቅቱ ባልጠበቀ ዝናብ በበረዶ በንበጣት መንጋና በሌሎች ምክንያቶች የተጎዳበት ሁኔታ ስላለ አጠቃላይ እንደ ትግራይ ኤክስፔክት ያደረግነው ፕሮዳክሽን በጊዜ አስተዳደሩ ስር ካለው መሬት አስራ አምስት ሚሊዮን ነበር። ኤክስፔክት ያደረግነው ፕሮዳክሽኑ ማለት ነው። እስካሁን ባለው ሁኔታ ግን አምስት ሚሊዮን ኩንታል ውጪ ሰላሳ ሰባት ፐርሰንት ብቻ ያለበት በመሆኑ ወደ አራት ነጥብ አምስት ሚሊዮን ህዝብ እርዳታ ድጋፍ በሚያስፈልግበት ሁኔታ ያለን በክልሉ ለመታረስ ከሚችለው በአጠቃላይ መሬት አርባ ዘጠኝ በመቶ የሚሆነው ባጋጠመው ከተቃውሞው ድርቅ የተነሳ አለመታረሱን ባለፈው ሳምንት ክልሉን የጎበኘው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማነጋዎ ለብዙሀን መገናኛ በሰጡት መግለጫ አመልክተዋል። የኮሚቴው አባላት ጉብኝት ባካሄዱባቸው የተፈናቃይ ማዕከልና በደርቅ በተጎዱ አካባቢዎች የሚኖረው ህዝብ በችግር ውስጥ እንዳለ መገንዘባቸውን ገልጸዋል። መንግስትና እርዳታ ሰጪ ተቋማት በቂ ሰብአዊ ድጋፍ እንዲያደርጉም ጥሪ አቅርበዋል። ምክንያት ከፍተኛ የሆነ ጉዳት ደርሷል። ከዚህም የተነሳ ከቀያቸው ኑሯቸው የተፈናቀሉ እና በየመጠለያ ጣቢያው የሚገኙ ዜጎች አሉ ማለት ነው። እንደዚሁም ደግሞ ድርቅ በመታቸው አንዳንድ አካባቢዎች ምግብ እጥረት መኖር ብቻ ሳይሆን የውሃም እጥረት መኖሩ ራሱ ህዝቡ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ተገንዝበናል። ክልሉ ብቻውን ሊወጣው የሚችለው ችግር አይደለም። ይህ ችግር አገራዊ ችግር ነው። ይህን አገራዊ ችግር ደግሞ መቋቋም እንድችለው እንደ አገር ስለሆነ ክልሉ መንግስትም የፌዴራል መንግስትም እንዲሁም የተቀረው የኢትዮጵያ ህዝብም ወገኑን ሊታደግ የሚችልበትን ሁኔታ ማመቻቸት አስፈላጊ ነው ብለን ነው የምንገምተው። የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ገብሪ ህይወት ገብረ እግዚአብሔር የቋሚ ኮሚቴው አባላት ጉብኝት በክልሉ አስቸኳይ እርዳታ እንደሚሻ ለገለጹት አራት ነጥብ አምስት ሚሊዮን ህዝብ በቂ የምግብ ድጋፍ ያገኝ ዘንድ ግፊት ለማድረግ ያግዛል ብለዋል። የሚባለው ክርክር ውስጥ ነገሮችም ተነስተው ነበር። የክልል መንግስትም የፌዴራል መንግስትም በዚህ ክርክር ውስጥ መግባት ያለባቸው አራት ነጥብ አምስት ሚሊዮን የሚሆን ህዝብ አቸኳይ ከቋሚ ኮሚቴው አባላት ጋር በነበረው ውይይትም በድርቅ ለተጎዳው ህዝብ አስቸኳይ ድጋፍ ሊቀርብ እንደሚገባ ተግባብተናል ሲሉ ኮሚሽነሩ አክለው ገልጸዋል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ በበኩላቸው የምክር ቤቱ አባላት በክልሉ ሙሉ ሰላም እንዲሰፍንና ሰብአዊ ድጋፍም ያለ ገደብ እንዲገባ ያግዛሉ ብለው እንደሚጠብቁ ተናግረዋል። ከፓርላማ አባላት እና በተለይ ደግሞ ከ ከዚህ ጉዞ በኋላ ኤክስፔክት የምናደርገው አንደኛው ነገር ሰላሙን ይበልጥ ማጠናከር ስለሆነም የሰላም ስምምነቱን ሙሉ በሙሉ በመተግበር አምሳ ሁለት ፐርሰንት መሬት በተለያዩ ኃይሎች ስላለ ይህንን ወደ ነበረበት እንዲመለስ አይዲፒ ሰንተሮች ተፈናቃይ ያሉ ህብረተሰቦች ወደ ነበሩበት ቦታ ተመልሰው ለራሳቸው ሆነው ሌላ እንዲሆኑ ማድረግ ስለሆነም የሰላም ስምምነቱ ሙሉ በሙሉ ተግባራዊ ማድረግ በዚህም ትግራይ ወደ ነበረችበት ወደ ስታትስ ኮ የመመለስ እንቅስቃሴው አጠናክረው ይቀጥላሉ። ይህንን ነው ኤክስፔክት የምናደርገው። በነዚህ በጦርነትም በነዚህ ተፈጥረው አደጋዎችም ክራይሲስ ስላለና ከዚህ አንጻር ሞትም ስለሆነ ይሄ ያልተገደበ ሰብአዊ ድጋፍ እንዲጠናከር የማድረግ እንቅስቃሴ ያደርጋሉ ብለን ኤክስፔክት እናደርጋለን። በተጨማሪም የግብርና ግብዓቶች እና ዘመናዊ መሳሪያዎች ወቅቱን ጠብቀው ለአርሶ አደሩ እንዲቀርቡ የምክር ቤቱ አባላት የበኩላቸው እገዛ እንዲያደርጉ ምክትል ኃላፊው አክለው ጠይቀዋል። ለአሜሪካ ድምጽ ሙሉጌታ ጽብሀም መቀለም አሁን ደግሞ ወደ እስራኤል እና ሐማስ ጦርነት እናልፋለን። በመስከረም ወር መጨረሻ የሐማስ ታጣቂዎች ያደረሱት ጥቃትና እሱን ተከትሎ በተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታ ደግሞ ለሁለተኛ ጊዜ የተፈናቀሉት ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ሕይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ነው። የአሜሪካ ድምጿ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችን ዘገባ ተከታዩ ነው ተኬ ወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል። ቤት ውስጥ ነበር። እዚህ ጋር፣ እዚያ ጋር፣ እናም ሁሉም ቦታ ትንሽ ትንሽ ተጎድቻለሁ። ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደ እድለኛ አድርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖሩ የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል። ማ אני מרגיש? አንድ ልነግርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይሰማኛል። ወደ ስራ መሄድ አልፈልግም። አንድ ቀን እሰራለሁ፣ አንድ ቀን አልሰራም። ፍርሃት ብቻ ነው የሚሰማኝ። ሐኪም ጋር መሄድ እፈልጋለሁ፣ ነገር ግን የጤና መድህን ዋስትና የለኝም። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከሰላሳ ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት ሰባት ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው። ሪትራማታይዚንግ ኢንሲደንት ኖት ኦንሊ ዳት ሁኔታው አሰቃቂ ክስተት ነበረ። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅምት ሰባቱ ጥቃት የተገደሉ ሁለት ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለእነሱ በጣም አስቸጋሪ ሁኔታ ነው። ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተኪ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው። ማማሽ ከሼ ማማሽ አኒ አይት አኒ ገዳልት በሚልካማ ለእኔ በጣም ከባድ ሁኔታ ነው። ያደግኩት ጦርነት ውስጥ በነበረ አገር፣ በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ አገር መጣው፣ ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይህንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩን የሚሰማኝ ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም። ተክ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ አያገኙም እንደ አብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሀሮን ያስረዳሉ። አለመታደሉኑ ተፈናቃዮችን ወደ ሌላ ቦታ የማዘዋወሩ ሂደት ከእስራኤል ሕጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸው። ስለዚህ መንግሥት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዘዋወር የሚሰጠውን እርዳታ ማግኘት አይችሉም። የአሜሪካ ድምፅ በዚህ ጉዳይ ዙሪያ ከእስራኤል መንግሥት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹም ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስት አብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው። ሎኪባልኑ ማዕና ክሚያ መዲና ዘኮኤ አናኽኑ ኢርጋሽኑ ኣናኽኑ በመት ክሞ ዘ ስማርቱ ቲምፖ ከመንግሥት ምንም አይነት እርዳታ አይሰጠንም። ይሄ ይጎዳል። እንደ ተራጨርቅ የተጣልን አይነት ሆኖ ይሰማኛል። መንግስት አብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚሰማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት እጣ ፈንታ ይጨነቃል። አራት ልጆች አሉኝ። የአስርና የስምንት ዓመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። የአየር ወለድ ወታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናችሁን አያውቁም። እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያውቁት ብቸኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስገኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ ያለውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለውት ደግሞ ስመኝሽ ቆየ ነኝ። ወደ ተከታዩ ዘገባ ስናልፍ ደግሞ ኢትዮጵያ የመንና ህንድን ጨምሮ በተለያዩ ሀገሮች የሚገኙ ህጻናት እየተባባሰ ላለው የኩፍኝ ወረርሽኝ ተጋልጠዋል። የኮቪድ-19 ወረርሽኝን ተከትሎም መደበኛ የህፃናት የኩፍኝ መከላከያ ክትባት መርሃ ግብሮች ተስተጓጉለዋል። በበሽታው የተያዙ ሰዎች ቁጥር እያሻቀበ ባለበት በአሁኑ ወቅት አስቸኳይ እርምጃ እንዲወሰድ የጤና ጠበብት ጥሪ በማቅረብ ላይ ናቸው። በሮይተርስ የተጠናቀረውን ዘገባ ቆንጅ ይታያል። ታቀርበዋለች። አብዲራዛቅ አህመድ በኢትዮጵያ እየተዛመተ ያለውን የኩፍኝ ወረርሽኝ ለመዋጋት ሲያደርጉ የቆዩትን ጥረት አሁን በበለጠ ጥድፊያ ተያይዘውታል። በቅርቡ ሁለት የረዴት ስራ ባልደረቦቻቸው ህጻናት ልጆቻቸውን አፍሪካ ሀገሮች ውስጥ ህንድ፣ እንግሊዝና ሌሎችም ሀገሮች ውስጥ እየተዛመተ ባለው በኩፍኝ ምክንያት በሞት ተነጥቀዋል። አብድረዛቅ የህጻናት አድን ድርጅት የኢትዮጵያ ባልደረባ ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓ ኢትዮጵያ ውስጥ አስር ሺህ ሰዎች ኩፍኝ እንደተያዙ መስሪያ ቤታቸው ሪፖርት አድርጓል። አሀዙ ከየመን፣ ከአዘርባይጃን፣ ከካዛክስታንና ከህንድ ቀጥሎ ትልቁ እንደሆነ የዓለም የጤና ድርጅት መረጃ ያመለክታል። ባለፉት በ2020 እና በ2021 ዓመተ ምህረት በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ በዓለም ዙሪያ በተለይም በድሆቹ ሀገሮች በሚሊዮኖች ለሚቆጠሩ ህጻናት መሰጠት የነበረበት የኩፍኝ መከላከያ ክትባት ተስተጓጉሏል። በመሆኑም በዓለም ዙሪያ ካሉት በፍጥነት ተላላፊ በሽታዎች አንዱ ለሆነውና ለዓይን መታወር ለሳምባምችና እና ለህልፈት ሊዳርግ ለሚችለው በሽታ ተጋልጠዋል። ጅግጅጋ ውስጥ በሚገኝ አካባቢ የህጻናት አድን ድርጅት ስራ አስኪያጅ የሆኑት አብዲራዛቅ ለሮይተርስ በስልክ በሰጡት ቃል ሲናገሩ በኩፍኝ ምክንያት የሞቱት የባልደረቦቼ ልጆች ግፋቢል ዓመት ከሁለት ወር ቢሆናቸው ነው። በወረርሽኙ ሳቢያ የሚሞቱት ሰዎች አብዛኞቹ ሕፃናት ናቸው። በቀላሉ ለመከላከል በሚቻል በሽታ በሕፃንነት መቀጨታቸው በጣም ያሳዝናል። ኩፍኝን ለመከላከል በተካሄዱ ጥረቶች የተገኙ ክንዋኔዎች በአያሌ ዓመታት ባልታየ መልኩ የኋሊት እየተቀለበሱ መሆናቸውን የጤና ጉዳይ አዋቂዎች ይናገራሉ። የሚበዙት አፍሪካ ውስጥ በሆኑ 51 ሀገሮች ባለፈው 2023 ዓ.ም ውስጥ ከፍተኛ የኩፍኝ ወረርሽኝ ተከስቷል። በንጽጽር ካቻምና 37 ሀገሮች፣ ከዚያ በቀደመው ዓመት ደግሞ 22 ሀገሮች እንደነበሩ ተመዝግቧል። እየባሰ እንደሚሄድም ነው የሚሰጋው። የያዝነው የፈረንጆች 2024 ሲያበቃ ደግሞ ከጠቅላላው የዓለም ሀገሮች ውስጥ ገሚሱ ማለትም አንድ መቶ አምስት ገደማ የሚሆኑቱ የኩፍኝ ወረርሽኝ በከፍተኛ ደረጃ እንደሚያሰጋቸው ሮይተርስ ከዩናይትድ ስቴትስ የበሽታ መቆጣጠሪያ እና መከላከያ ማዕከል ሲዲሲ ያገኘው መረጃ ይጠቁማል። ለወረርሽኙ ከሚጋለጡ ሀገሮች መካከልም ግማሽ የሚሆኑቱ ዝቅተኛና በዝቅተኛና በመካከለኛ ገቢ መካከል ያሉ ሀገሮች ህጻናት እንደሆኑ ነው መረጃው የጠቆመው። ኩፍኝ ኃይለኛ ትኩሳት እና ሳል የሚያስከትል ሲሆን ቆዳ ላይም ሽፍታ ይፈጥራል። እርጉዝ ሴቶችን ከያዘ ደግሞ ለውርጃ ሊያጋልጣቸው ወይም ደግሞ ጽንሱ ወሩን ሳይሞላ እንዲወለድ ሊያደርግ ይችላል። ታዲያ የጤና ጥበቃ ጠበብት እንደሚያስረዱት ባለፉት ዓመታት ስለ በሽታው መከላከያ ክትባት በሚናፈሱ የተሳሳቱ መረጃዎች የተነሳ ወላጆች ልጆቻቸውን ከማስከተብ ወደ ኋላ እያሉ እንደሆነ ተገልጿል። የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ባለፈው ዓመት የዳሰሳ ጥናት ካደረገባቸው 55 ሀገሮች በ52ቱ በዓለም አቀፉ የኮቪድ ወረርሽኝ ወቅት የኩፍኝና የልጅነት ልምሻ ወይም ፖሊዮ መከላከያ ክትባቶች ስርጭት እንደቀነሰ ደርሶበታል። ኒክላስ ዳንኤልሰን የዩኒሴፍ የክትባት ጉዳዮች ከፍተኛ አዋቂ ናቸው። የኮቪድ-19 ክትባትን በሚመለከት የተነዙት ሀሰተኛ መረጃዎች ሌሎችም ክትባቶች በጥርጣሬ እንዲታዩ ሳያደርግ እንዳልቀረ ይናገራሉ። የኮቪድ መከላከያ ክትባት ጉዳት ያስከትላል እየተባለ ይሰራጭ በነበረው አሉባልታና የሐሰት መረጃ ዙሪያ በየአደባባዩ በማኅበራዊ መዘገናኛዎች በጣም የተጋጋለ ክርክር ሲደረግ ነበር። ያ ክትባቶቹ ላይ ጥርጣሬ እንዲኖር አድርጓል። ሰዎች ክትባቱ ላይ ያላቸውን ትምምን መልሶ ለመገንባት ለረዥም ጊዜ መስራት ይጠይቃል። ከኮቪድ ወረርሽኝም በኋላ ቢሆን በኩፍኝ ምክንያት ለሞት የመዳረግ አደጋ የጎላ በሆነባቸው የባለ ዝቅተኛ ገቢ ሀገሮች ያለው ይዞታ ፈጽሞ እንዳልተሻሻለ የዓለም የጤና ድርጅት አስታውቋል። በእነዚህ ሀገሮች የክትባት ስርጭቱ በአማካይ 66 ከመቶ ላይ ሲሆን ወረርሽኝ እንዳይነሳ ለመከላከል 95 ከመቶ ሕፃናት መከተባል the butch በተለይ ከገንዘብና ከባለሙያ እጥረት በተያያዘ ችግሮች ያሉባቸው የአፍሪካ ሀገሮች የጤና ስርዓቶች እንደሆኑ የሚናገሩት የረዴ ድርጅቶችና የጤና ጠበብት ኢትዮጵያን በመሳሰሉት በግጭቶች፣ በድርቅ፣ በጎርፍና በተመጣጠነ ምግብ እጥረት ምክንያት ሕፃናት ለህልፈት ሊዳረግ ለሚችለው በሽታ በይበልጥ ተጋላጭ እንደሚሆኑ ነው የማያመለክቱት። በዓለም ዙሪያ የበሽታ መከላከያ ክትባቶች በፍትሀዊነት እንዲዳረሱ የሚሰራው ጋቪ በሚል ምህጻር ው። የሚታወቀው ዓለም አቀፍ ጥምረት የዓለም አቀፍ እንቅስቃሴዎች ኃላፊዋ ታባኒ ማፖሳ በተለይ በድሆች ሀገሮች ወረርሽኞችን ለመቆጣጠር በዋናነት የጤና ስርዓቶችን ማጠናከር እና ለመደበኛ ክትባቶች ቅድሚያ ትኩረት መስጠት እንደሚያስፈልግ አሳስበዋል። መስሪያ ቤታቸው በዚህ ዓመት ክትባቶችን እያጠራቀመ ሲሆን ቡርኪና ፋሶን፣ ካምቦዲያን እና ቻድን ጨምሮ በ15 ሀገሮች 38 ሚሊዮን ህጻናትን ለመድረስ አልሟል። ሁላችንም የየበኩላችን ሰራተኞቻችንን ድርሻ ከተወጣን፣ አሉ። ክትባቱን ካቀረብን፣ መንግስታት የጤና ሰራተኞች ካዘጋጁ፣ ማህበረሰቦች የሀሰት መረጃዎችን ተቋቁመው ልጆቻቸውን እያመጡ ካስከተቡ፣ ወረርሽኙን እናሸንፈዋለን። ተከታዩ ዝግጅታችን ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ነው። ለአያሌ ዓመታት ትኩረታቸውን ነዳጅና ጋዝ ላይ አድርገው የኖሩት የናይጄሪያ ባለስልጣናት የምጣኔ ሀብት መሰረቱን ዘርፈ ብዙ ለማድረግ በያዙ ጥረት ለማዕድን ኢንዱስትሪው ትኩረት እየሰጡ ነው። ይሁን እንጂ ሀገሪቱ እስካሁን ስራ ላይ ሲውሉ በነበሩት የማዕድን ቁፋሮ መንገዶችና ያለ ሕጋዊ ፈቃድ በሚካሄዱ ቁፋሮዎች የተነሳ ከደረሰባት የአካባቢ ደህንነት አሁንም ሙሉ ለሙሉ አላገገመችም። ቲሞቲ ኦቢዮዙ ከናይጄሪያ ፕላቶ ክፍለ ግዛት የተስተላለፈው ዘገባ ተከታዩን ይዟል። ቆንጂታየ ለአፍሪካ ነክ ርዕሶች እንደሚከተለው አሰናድተዋለች። ፊቢ ጊያንግ ማዕከላዊ ናይጄሪያ ውስጥ ከሚገኙት ውድ ማዕድናት አንዱ የሆነውን የቆርቆሮ ማዕድን ለማውጣት ያለ ህጋዊ ፈቃድ ቁፋሮ ከጀመሩ ሶስት ዓመት አልፏቸዋል። እዚህኛው የፕላቶ ክፍለ ግዛት የቁፋሮ ቦታ በሺዎች የተቆጠሩ የአካባቢው ነዋሪዎች ስራውን ተያይዘውታል። በተለያዩ የፕላቶ አካባቢዎችም እንዲሁ ማዕድኑን አውጥተው ቶሎ ብለው ሸጠው ለመጠቀም የተሰማሩ ብዙዎች ናቸው። ፊቢጊያንግ እርግጥ አደገኛ ስራ ነው፣ ግን ይሁን። በሳምንት 15 ዶላር ገደማ አገኝበታለሁ ይላሉ። መንግስት ይህንን ስራ እንድንሰራ የማይፈልግ ከሆነ ምግብና ሌላ ስራ ይስጠን፣ ምክንያቱም እጃችንን አጣጥፈን ቁጭ ብለን ልንመለከት አንችልም። ቆፋሪዎቹ የቆርቆሮ ማዕድኑን ቀንቷቸው ካገኙ አጥበው ከአሸዋው ይለዩታል በመጀመሪያ። ከዛ በሚዛን ይሸጣሉ። ገዢዎች ያቀልጡትና በተለይም ለኤሌክትሮኒክ መሳሪያዎች መስሪያ ለሚፈልጉት ለትላልቆቹ ኩባንያዎች ይሸጣሉ። ኢማኑኤል ሳይመን አርሶ አደር ናቸው። የማዕድን ቁፋሮው የአካባቢያችንን መሬት አበላሽቶብናል በማለት ያማርራሉ። ቱምን ልጆች ሳለን ጀምሮ ስፍራችን ውስጥ የቆርቆሮ ማዕድን ቁፋሮ ያካሄዳሉ። በዚያም ሳያቢያ የእርሻ መሬቶቻችን ተበላሽተዋል። እነኛን ቦታዎች ለግብርና መጠቀም ካቁምንም ቆይተናል። ምክንያቱም ምንም ያህል ማዳበሪያ ጨምረን ብናርሰው ምንም አያበቅልም። ማዕድን ፍለጋ የሚቆፍሩት ሰዎች ብዙ ጊዜ ጉድጓዱን አይዘጉትም ያሉት ገበሬው፣ አንዳንድ ጊዜ ትልቅ ሸለቆ ይፈጥርና ለማረስ አንችልም ብለዋል። ኩሬዎቹ ለአካባቢው ማህበረሰብ በተለይም ለሕፃናቱ አደጋ ይደቅናሉ። በዚሁ ዓመት ውስጥ ከመስከረም እስከ ጥቅምት በነበሩት ወራት ውስጥ ማዕድን ቁፋሮ በሚካሄዱባቸው አካባቢዎች ከሰላሳ የሚበልጡ ሰዎች ሕይወታቸውን ማጣታቸውን የፕላቶ ክፍለ ሀገር የማዕድን አውጪዎች ማህበር ተናግሯል። የክፍለ ሀገሯ የአካባቢ ጥበቃ የአየር ንብረትና የማዕድን ልማት ኮሚሽነር ፒተር ጎምን ጨምሮ የተለያዩ ባለስልጣናት ሀገራችን ተፈላጊ በሆነው ማዕድኗ መጠቀም ይገባታል ነው የሚሉት። በአሁኑ ወቅት እዚህ ፕላቶ ውስጥ ብቻ ሳይሆን በዓለም ዙሪያ የማዕድን ቁፋሮ እንደገና እያንሰራራ ነው። በተለይም በአሁኑ ጊዜ እንደ ኮምፒውተር፣ ስልክ፣ መኪናና ባትሪ የመሳሰሉትን ለመሥሪያ የሚውሉት እነኚህ ማዕድኖች በጣም ይፈለጋሉ። የማዕድን ፍለጋ እንቅስቃሴው በጣም እየጨመረ ነው። በዚህም ምክንያት ብዙ ሰው ነው የሚመጣው። በአሁኑ ጊዜ አዲስ የማዕድን ቁፋሮ ፈቃድ የምንሰጠው በአካባቢ ላይ ጉዳት እንዳያደርሱ፣ ኩባንያዎችም እዚሁ ናይጄሪያ ውስጥ የማዕድን ውጤቱን ማዘጋጃ ጣቢያ እንዲከፍቱ ግዴታ የሚያደርግ ውል አስፈርመን ነው ብለዋል ባለስልጣኑ። ያም ብቻ ሳይሆን ያለ ሕጋዊ ፈቃድ በየራሳቸው አነስተኛ ቁፋሮዎችን የሚያካሂዱ ሰዎችን በህጋዊ አካል እንዲታቀፉ ለማድረግ እየሰራን ነው ብለዋል። እንደ መንግስት አሁን በህገ ወጥነት አንመለከታቸውም። አገር በቀል ባህላዊ የማዕድን አውጪዎች ነው የምንላቸው። በህብረት ስራ ማህበር እናደራጃቸዋለን። ደህንነታቸው በተጠበቀ መንገድ ቁፋሯቸውን እንዲያካሂዱ የሚያስፈልጋቸውን መሳሪያም እንሰጣቸዋለን። ፊቢ ጊያንግ እና ሌሎችም ቆፋሪዎች ግን ህጋዊ ፈቃድ ባንይዝም የቆርቆሮ ማዕድን አግኝተን ሸጠን ለቤተሰባችን የዕለት ጉርስና መጠለያ የምናውለው ገንዘብ ለማግኘት መስራታችንን አናቆምም ነው የሚሉት። ዝግጅቶቻችን ከአሜሪካ ድምፅ እንደቀጠሉ ናቸው። ተከታዩ ደግሞ ሳምንታዊ የስፖርት ዝግጅታችን ነው። በስፔን በተካሄደ ሲቪያ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። የአፍሪካ ዋንጫ አሸናፊዋ ኳት ዲቫር በፊፋ የለማ ሀገራት የእግር ኳስ ደረጃ አስር ደረጃዎችን ስታሻሽል ኢትዮጵያ አንድ ደረጃ ቀንሳለች። የአውስትራሊያ ኦፕን ሻምፒዮኑ ጃኒክ ሲነር የኖትርዳም ኦፕንን በማሸነፍ ድሉን አስቀጥሏል። ኬንያዊው አራት የዓለም ክብረ ወሰኖች ባለቤት ሄንሪ ሮኖ በሰባ ሁለት ዓመቱ ከዚህ ዓለም በሞት ተለይቷል። እነዚህንና ሌሎች ዘገባዎችን ያካተተው ሳምንታዊን የስፖርት ዘገባ ኬኔዲ አባተ አዘጋጅቶታል። ትላንት እሁድ የካቲት አስር ቀን በስፔን በተካሄደው የዙሪክ ሲቪያ ማራቶን በወንዶች ኢትዮጵያዊው ድሬሳ ገለታ ሁለት ሰዓት ከ03 ደቂቃ ከ27 ሰከንድ በሆነ ጊዜ የቦታውን ክብረ ወሰን በመስበር አሸንፏል። አትሌቱ ያስመዘገበው ሰዓት በወንዶች የምን ጊዜም ምርጥ ሀያ ፈጣን ሰዓቶች አንዱ ሆኖ ተመዝግቧል። ክብረ ወሰን መስበር የዕለቱ መሪ ሀሳብ የነበረ ሲሆን አትሌቶች በነሐሴ ወር በፓሪስ ለሚካሄደው የኦሎምፒክ ውድድር ለማለፍ የሚያስችላቸውን ሰዓት ለማስመዝገብ ባደረጉት ፉክክር ስምንት ብሔራዊ ክብረ ወሰኖች ተሻሽለዋል። ከእነዚህ ብሔራዊ ክብረ ወሰኖች ውስጥ ሦስቱን ያስመዘገቡት ደሬሳ ገለታን ተከትለው እስከ አራት ያለውን ደረጃ ይዘው ያጠናቀቁ አትሌቶች ናቸው። ፈረንሳዊው ሞርሃድ አምዱኒ በ2 ከ03 ከ47 ሁለተኛ ሲወጣ ውድድሩን በ2 ከ04 ከ53 ሶስተኛ ሆኖ ያጠናቀቀው እስራኤላዊው ጋሻዋ አያሌና ጣሊያናዊው የማነ ብርሃን ክሪፓ በ2 ከ06 06 አራተኛ በመሆን የየሀገሮቻቸውን ክብረ ወሰን አሻሽለዋል። በሴቶች ዘርፍ ኢትዮጵያዊቷ አዝመራ ገብሩ 2 ሰዓት ከ22 ደቂቃ ከ13 ሰከንድ በሆነ ጊዜ በመግባት ታሸንፋለች። ኬንያውያኑ ጆሴፊን ቼፕኮች እና ማግዳሊን ማሳይ ሁለተኛና ና ሶስተኛ ወጥተዋል። በድምሩ አስራ ሁለት ወንዶች ውድድሩን ከሁለት ሰዓት ከዜሮ ስምንት ደቂቃ በታች ያጠናቀቁ ሲሆን አስራ አራት ሴቶች ደግሞ ከሁለት ሰዓት ከሀያ አምስት ደቂቃ በታች ገብተዋል። የዙሪክ ሲቪያ ማራቶን ውድድር ከመጀመሩ በፊት እሁድ የካቲት ሶስት ቀን በትራፊክ አደጋ ሕይወቱ ያለፈውን የማራቶን የዓለም ክብረ ወሰን ባለቤት ኬልቪን ኪፕቱምን በማሰብ የአርባ ሁለት ሰከንድ የህሊና ጸሎት መደረጉን ዓለም አትሌቲክስ በድረ ገጹ ያሰፈረው መረጃ ያመለክታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ባለፈው ሳምንት ይፋ ባደረገው የየካቲት ወር የሀገራት የእግር ኳስ ደረጃ ኮት ዲቯር አስር ደረጃዎችን ወደ ላይ ከፍ ብላ በዓለም 39ኛ ደረጃ ላይ ተቀምጣለች። ራሷ ያስተናገደችውን 34ተኛውን የአፍሪካ ዋንጫ እዚያው ያስቀረችው ኮት ዲቯር ከአፍሪካ ደግሞ አምስተኛ ደረጃ ላይ ተቀምጣለች። ለፍጻሜው ደርሳ የተሸነፈችው ናይጄሪያ ደግሞ 14 ደረጃዎችን በማሻሻል በዓለም 28ኛ ደረጃ ላይ ተቀምጣለች። በአህጉራዊ ውድ ውድድሮች ላይ የተሳተፉ በርካታ የአፍሪካ ና የእስያ ብሔራዊ ቡድኖች ደረጃቸውን ያሻሻሉ ሲሆን በአፍሪካ ትልቁን መሻሻል ያሳየችው የሩብ ፍጻሜ ተፋላሚዋ አንጎላ ስትሆን 24 ደረጃዎችን በማሻሻል የዓለም 93ኛ ምርጥ ቡድን ሆናለች። ከምድባቸው ማለፍ ያልቻሉት ቱኒዚያና አልጄሪያ ደግሞ እኩል 13 ደረጃዎችን ዝቅ ብለው በቅደም ተከተል በዓለም 41ኛና 43ኛ ደረጃን ይዘዋል። ሞሮኮ በውድድሩ ብዙ ርቀት ባትጓዝም አንድ ደረጃ አሻሽላ 12ተኛ ላይ የተቀመጠች ሲሆን በአፍሪካ የአንደኝነት ደረጃን እንደያዘች ቀጥላለች። ኢትዮጵያ በበኩሏ አንድ ደረጃ ዝቅ ብላ በየካቲት ወር 145ተኛ ደረጃ ተሰጥቷታል። በሀገሯ የተካሄደውን የኢሲያ ዋንጫ ያሸነፈችው ካታር 17 ደረጃዎችን ከፍ በማለት በዓለም 37ተኛ ደረጃ ላይ መሆኗን የፊፋ መረጃ ያመለክታል። የዓለም ምርጥ አስር ብሔራዊ ቡድኖች ደረጃ ባለበት ሲቀጥል አርጀንቲና፣ ፈረንሳይና እንግሊዝ ከአንደኛ እስከ ከሶስተኛ ያለውን ደረጃ ይዘዋል። ከአርጀንቲናና አምስተኛ ላይ ከተቀመጠችው ብራዚል ውጭ ምርጥ አስር ውስጥ የተካተቱት ሁሉም ብሔራዊ ቡድኖች ከአውሮፓ ናቸው። ባለመሸነፍ ግስጋሴው የቀጠለው ጣሊያናዊው ጃኒክ ሲነር አውስትራሊያዊውን አሌክስ ዴ ሚናውርን በማሸነፍ የሮተርዳም ኦፕን ሻምፒዮን ሆኗል። በትናንቱ የፍጻሜ ጨዋታ የዓለም ቁጥር 11ዱን ዴ ሚናውርን 7 ለ5 ና 6 ለ4 በማሸነፍ የሮተርዳም ኦፕን ዋንጫን ያነሳው ሲነር የዓለም ቁጥር 3 የሜዳ ቴኒስ ተጫዋችነት ደረጃንም ይዟል። ይህም በታሪክ በጣሊያናዊ ተጫዋች የተያዘ ከፍተኛው ደረጃ ነው። የ22 ዓመቱ ወጣት የትናንቱን ድል ያሳካ ያስታወቀው የአውስትራሊያ ኦፕንን በማሸነፍ የመጀመሪያ የግራንድ ስላም ዋንጫውን ካነሳ ከሶስት ሳምንታት በኋላ ሲሆን አጠቃላይ ያነሳቸውን ዋንጫዎች ብዛት 12 አድርሷል። ጃኒክ ሲነር ካለፈው ኅዳር ወር በኋላ ሽንፈትን ያላስተናገደ ሲሆን የትናንትናውን ጨምሮ 15 ተከታታይ ጨዋታዎችን በድል ተወጥቷል። ከሮተርዳም ኦፕን ድሉ በኋላ በሰጠው አስተያየት በዚህ ሳምንት ሙሉ ባሳየሁት የጨዋታ ብቃት እኮራለሁ ያለው ጃኒክ ከባድ ሁኔታዎችንም በአግባቡ ተወጥቻለሁ በለውጥ ጉዞዬም እቀጥላለሁ ማለቱን አሶሺየትድ ፕሬስ ዘግቧል። እንደ አውሮፓውያን አቆጣጠር በ1978 በ81 ቀናት ውስጥ አራት የዓለም ክብረ ወሰኖችን የሰበረው ኬንያዊው የረዥም ርቀት ሯጭ ሄንሪ ሮኖ በ72 ዓመቱ ሐሙስ ዕለት ሕይወቱ ማለፉን አትሌቲክስ ኬንያ አስታውቋል። በዩናይትድ ስቴትስ የዋሽንግተን ስቴት ዩኒቨርሲቲ ተማሪ የነበረው ሮኖ በአውሮፓውያኑ 1978 በሚያዝያ ና በሰኔ ወራት መካከል በ3000፣ 5000 እና 10000 ሜትሮች እንዲሁም በ3000 ሜትር መሰናክል የዓለም ሚሊዮን ክብረ ወሰን አስመዝግቧል። ሆኖም በ1976 ና 1980 ኬንያ ራሷን ከኦሎምፒክ ውድድር በማግለሏ ምክንያት አትሌት ሄንሪ ሮኖ በኦሎምፒክ ውድድር ላይ ተሳትፎ አያውቅም። በአፓርታይድ ስር ከነበረችው ደቡብ አፍሪካ ጋር ስፖርታዊ ግንኙነት የነበራትን የኒውዚላንድን ተሳትፎ በመቃወም ከኦሎምፒክ ራሳቸውን ካገለሉ ከ20 በላይ የአፍሪካ ና የአረብ አገራት ኬንያ አንዷ ነበረች። አትሌቲክስ ኬንያ የሮኖን ሞት አስመልክቶ ባወጣው የሀዘን መግለ መግለጫ በኬንያ አትሌቲክስ ስራ አስፈጻሚ ኮሚቴና በአትሌቲክስ ወዳጆች ስም ልባዊ ሐዘናችንን እንገልጻለን ብሏል። መግለጫው የሮኖ ሞት መንስኤ ምን እንደሆነ ባይገልጽም ለአስር ቀናት በኬንያ ዋና ከተማ ናይሮቢ ሆስፒታል ሲታከም ማሳለፉን ግን አስታውቋል። አትሌቱ በአልኮል ሱሰኝነት ምክንያት በሩጫው ዓለም ብዙም መግፋት እንዳልቻለም የሮይተርስ ዘገባ ያመለክታል። የአንጋፋው አትሌት ሄንሪ ሮኖ ሞት ዜና የተሰማው የኬንያ አትሌቲክስ በ24 ሲያዘጋጁ የዓለም የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱም ሞት ምክንያት ከገባበት የሐዘን ድባብ ሳያገግም ነው። ኪፕቱም እሁድ የካቲት ሶስት ቀን በደረሰበት የትራፊክ አደጋ ሕይወቱ ማለፉ ይታወቃል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ለምሽቱ የያዝናቸውን ዝግጅቶች ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን መንግስት አቋም ያንጸባርቃል። በየዓመቱ የካቲት ወር በገባ በሦስተኛው ሰኞ አሜሪካውያን የፕሬዚዳንቶች ቀን ያከብራሉ ሲል የዛሬው ርዕሰ አንቀጽ ትንታኔውን ይጀምራል። ዛሬ በመላው አሜሪካ እየተከበረ ያለው ይህ በዓል በሥልጣን ላይ ላሉትም ሆነ ላለፉት ፕሬዚዳንቶች መታሰቢያ ቢሆንም በተለይ ደግሞ የልደት ቀናቸው በዚህ ወር በአስር ቀን ልዩነት የሚከበረው ጆርጅ ዋሽንግተን እና አብርሃም ሊንከን ይታሰባሉ። ሆኖም የበዓሉ የመጀመሪያ አከባበርም ሆነ እንደ አውሮፓውያን አቆጣጠር በ1971 በዓሉ እውቅና ከተሰጠው በኋላ የሚካሄዱ ሥነ ሥርዓቶች የዋሽንግተንን የልደት ቀን ወደ ፕሬዚዳንቶች ቀን ያልቀየረ ሲሆን ሊንከንንም በልዩነት አያከብርም ያለው ርዕሰ አንቀጹ፣ ይልቁንም ከመነሻው አንስቶ እንደሚደረገው እለቱ የሀገሪቱ የመጀመሪያ ፕሬዚዳንት ለሆኑት ጆርጅ ዋሽንግተን ምስጋናና እውቅና የሚሰጥበት ቀን ነው ይላል። ጆርጅ ዋሽንግተን አሜሪካ ከእንግሊዝ ንጉሣዊ አገዛዝ ነጻ እንድትወጣ ያደረገውን አማጺ ጦር የመሩ ናቸው። እጅግ በጣም ተወዳጅ መሪም ነበሩ። ለመጀመሪያ ጊዜ በታሪክ ተመዝግቦ የሚገኘው የልደታቸው ክብረ በዓል እንደ አውሮፓውያን አቆጣጠር በ1778 ከፊላደልፊያ ከተማ ወጣ ብሎ ቫሊፎርጅ ውስጥ በሚገኘው የጦሩ ካምፕ ውስጥ የተደረገው አከባበር ነው። በወቅቱ የከበሮ መቼዎችና ትንሽ ዋሽንት መሰል የሙዚቃ መሣሪያ ተጫዋቾች ከማደሪያ ድንኳናቸው ፊት የሙዚቃ ትርኢት አሳይተዋል። በኋላ ላይ ዋሽንግተን ይህ አይነት አከባበር የእንግሊዙን ንጉሥ ጆርጅን ችላ ማለታችንን ለማሳየት የተጀመረ ነው ብለው ነበር። ዋሽንግተን ለመደሰትና ለመከበር የሚፈልጉ ሰው አልነበሩም። ነገር ግን ለአዲሱ አገር ጥቅም ሕዝቡን በአንድነት የሚያሰባስብና አብሮ እንዲሠራ የሚያነሳሳ ግለሰብ አስፈላጊነትን ተረድተው ነበር። ዋሽንግተን እንደ አውሮፓውያን አቆጣጠር በ1799 ከሞቱ በኋላም አሜሪካውያን የልደት በዓላቸውን ይፋ ባልሆነ መልኩ ማክበር ቀጠሉ። የካቲት ወር ብሔራዊ በዓል ሆኖ መታሰብ የጀመረው እንደ አውሮፓውያን አቆጣጠር በ1879 ሲሆን በዓሉ የካቲት ወር በገባ በሦስተኛው ሰኞ እንዲሆን በሕግ የተደነገገው ደግሞ እንደ አውሮፓውያን አቆጣጠር በ1971 ነው። ዋሽንግተን ከሳቸው በኋላ የአገሪቱን ከፍተኛውን የሥልጣን እርከን ለሚረከቡ ሰዎች ትልቅ ምሳሌ ተተዋልፈዋል። ሀገሪቱ የተረጋጋ የገንዘብ መሠረት ላይ እንድትቀመጥና አዲስ የተመሠረተችው ዩናይትድ ስቴትስ የመጀመሪያውን ከባድ የመጥመም በፍጥነት አልፋ የተረጋጋ ዲሞክራሲያዊና ሕጋዊ መንግሥት እንድትመሠረት አድርገዋል። ከሁለት አራት ዓመታት የሥልጣን ዘመን በኋላ በፈቃደኝነት ሥራውን በመልቀቅና እርሳቸውን ተክተው ለተመረጡት መሪ ሥልጣን በሰላም እንዲተላለፍ በማድረግም ጆርጅ ዋሽንግተን ለወደፊት ፕሬዚዳንቶች ወሳኝ የሆነ መሠረት ጥለዋል ሲል ርዕሰ አንቀጹ ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮችና ተመልካቾቻችን ስትከታተሉ የቆያችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ሲተላለፍ የነበረውን የአሜሪካ ድምፅ ዝግጅቶቻችንን ነው። ለዛሬ የያዝናቸው ዝግጅቶችና ጥንቅሮች በዚሁ ተጠናቀዋል። ከአቀናባሪ ንጉሱ ታምሬ፣ ከዋና አዘጋጇ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባል ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ ቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ለመስጠት ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቀም በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም በቀድሞ አጠራሩ ትዊተር በአሁኑ በኤክስ ሀሽታግ ቪኦኤ አምሀሪክ ብላችሁ ብታደርሱን ይደርሰናል። ነገ በሌሎች ዝግጅቶች በድጋሚ እንጠብቃችኋለን። ለዛሬ ሰላም እደሩ። ビューティ